ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የታጠቀው አካል ማንኛውም አካል ዜጋን በብሔር እና በሃይማኖት ከመለየት እያንዳንዱ ዜጎቻችን የራሳችን ዜጎች እንደሆኑ በማየት ከጥቃት መከላከል እንዳለባቸው ነው መግለጽ የምንፈልገው። የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ናቸው። በኦሮሚያና በሶማሌ ክልል ተዋሳኝ ወረዳ በሰሞኑን በተካሄዱ ግጭቶች ጋዜጣዊ መግለጫ ሰጥተው ነበር። ከዛ የተወሰደ ነው። ዝርዝሩ በአብይ ርዕስ ይቀርባል። ከምሽቱ ዜና መካከል ደግሞ ከግብፅ ጋር የሚካሄደው ውይይት አልተቋረጠም አለች ኢትዮጵያ፣ ኦሮሚያና ሶማሌ ክልል በተካሄዱ ግጭቶች ህይወት መጥፋቱ ተገለጠ ዩናይትድ ስቴትስ እና ሶማሊያ በአካሄዱት የተቀናጀ ጥቃት አንድ አሸባሪ ተገደለ የሚሉ ይገኙባቸዋል። ሳምንታዊ ቅንብሮች፣ ስፖርት፣ አፍሪካ ነክርሶችና ጤናም በመልክ በመልኩ ተሰናተው በሁለተኛው አጋማሽ ክፍለ ጊዜ ይጠብቋቸዋል። ጤና ስጥልን፣ እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን ከዛሬ ሰኞ ህዳር 19 2010 ዓ ም ዝግጅቶቻችን ጋር አዲሱ አበበና አሉላ ከበደንን ፕሮዲሰራችን ንጉሱ ታምሬ፣ ስርጭት መሐንዲሳችን ጀስትን ነው። አብራችሁን አምሹ። በቅድሚያም የሰዓቱን ያለም ዜና ከግብፅ ጋር እየተካሄደ ያለው ውይይት አልተቋረጠም፣ የተጽዕኖ ጥናቱም እንደቀጠለ ነው ሲሉ የውሃ መስኖ እና ኤሌክትሪክ ኃይል ሚኒስትር አስታወቁ። ከካይሮ የሚኒስትሮች ስብሰባ በኋላ እየወጡ ያሉ ዘገባዎችን አስመልክቶ መግለጫ የሰጡት ሚኒስትር ዶክተር ስለሺ በቀለ እኛ የምናውቀው ውይይቱ በካርቱም እንደሚቀጥል ነው ብለዋል። ግብፅ በጥናቱ መነሻ ሪፖርት ላይ የነበረውን ስምምነት አለመከተሏን፣ የውኃ ጠቃሚነትን ኢትዮጵያ በሌለችበት የተፈረመውን የ1959 ስምምነት ማዕከል እንዲያደርግ መፈለጓን ዶክተር ስለሺ እንደ ልዩነት ጠቅሰውታል። መጽሔት ዘገባ ያክልበታል። ቅደም ሲል እንደገለጥ ነው በኦሮሚያና በሶማሌያ ክልል አዋሳኝ ወረዳዎች ሰሞኑን በተካሄዱ ግጭቶች የሰው ሕይወት መጥፋቱን የመንግስት ኮሚኒኬሽንስ ጉዳይ ጽሕፈት ቤት ሚኒስትር ዶክተር ነገሪ ሌንጮ ተናግረዋል። በሀገሪቱ ያለው አጠቃላይ የሰላም እና የጸጥታ ሁኔታ ግን መሻሻል ማሳየቱን ነው ሚኒስትሩ ዶክተር ነገሪ ሌንጮ ያመለከቱት። አብይ ርዕሳችን ዘገባ ያክልበታል። የዩናይት ስቴትስ ኃይሎችና የሶማሊያ መንግስት ባካሄዱት የተቀናጀ የአየር ጥቃት አንድ አሸባሪ መገደሉን የዩናይት ስቴትስ የአፍሪካ እዝ ዛሬ ሰኞ አስታወቀ። በእዙ መግለጫ መሰረት ጥቃቱ ዛሬ ከቀኑ በዘጠኝ ሰዓት ላይ ነው በእስላማዊ ተዋጊ ኃይሎች ላይ የተካሄደው። ዩናይት ስቴትስ የዜጎችን ደህንነት ለመጠበቅ ሲባል ጥቃቱ ቀጣይ መሆኑን ያመለከተው የአፍሪካ እዝ ይህም ከአሚሶምና ከሶማሊያ ብሔራዊ ደህንነት ኃይሎች ጋር በመተባበር የሚካሄድና ሽብርተኞች ላይ የሚያነጣጥር መሆኑንም አመልክተዋል። ግብጽ ውስጥ የሚገኙ የሱፊ ሙስሊሞች ምንም እንኳ አገሪቱ ሳይናይ መስጊድ ውስጥ በደረሰውና ለሶስት መቶ አምስት ሰዎች ሞት ለሌሎች መቶ ሃያ ስምንት ደግሞ መቁሰል ምክንያት በሆነው ግድያ ገና እያገገመች ብትሆንም የነቢዩ መሐመድን ዓመታዊ ልደት በዓል እንደሚያከብሩ አስታወቁ። ለዚያ ባለፈው አርብ ለደረሰ ጥቃት ግን እስካሁን ኃላፊነት የወሰደ ወገን አልተገኘም። ሱፊዎች የነቢዩን የልደት ቀን በመጪው አርብ በመላ አገሪቱ ለማክበር ያቀዱ ሲሆን በተለይ ግብፅ ውስጥ ታዋቂና ዝነኛ በሆነው በካይሮ አልሁሴን መስጂድ ከፍ ባለ ድምቀት እንደሚከበር አስታውቀዋል። ለየመን እጅግ አስፈላጊ የሆነውን የምግብ ረድኤ የተጫኑ መርከቦች ወደ አገሪቱ መግባታቸው ተገለጸ። በሳዑዲ አረቢያ የሚመራው ጥምረት ለሶስት ሳምንታት ለሚጠጋ ጊዜ ጥሎት የነበረው እገዳ ለቀቅ ካለ በኋላ ስልሳ ሺህ ኩንታል የሚሆን ስንዴ የጫነ መርከብ እንዲገባ ተፈቅዶለታል። የዓለም የምግብ ድርጅት በገለጸው መሰረት 270 ሺ ኩንታል ስንዴ ትናንት በአማጽያኑ ቁጥጥር ስር ባለው ሳሊፍ በተባለው የቀይ ባህር ወደብ ገብቷል። የረድኤት ድርጅቶች እንደሚሉት በርካታ ልጆች ቁጥራቸው እጅግ የገዘፈ የሚገኙባቸው በሚሊዮኖች የሚቆጠሩ ሰዎችም በረሃብ የማለቅ አደጋ ተደቅኖባቸዋል። የአሜሪካ ድምፅ ራዲዮ ዘጋቢ ዝላቲካ ሆክ ያቀናበረችውን አዳነች ፍሳዬ ይዛ ቀርባለች። የማቀቁና የታመሙ የመናውያን ልጆች ምስሎች ዓለምን አስደንግጧል። በሀገሪቱ ረድኤት እንዲገባም ጥሪዎች ቀርበዋል። የዩኒሴፍ ማለት የህፃናት መርጃ ድርጅት ክልላዊ ስራ አስኪያጅ ጌርት ካፕሌር ተማጽኖ አቅርበዋል። ለህፃናት ለሚራራ ሁሉ ተማጽኖዬን ደግሜ አቀርባለሁ። እጅግ አስፈላጊ የሆነውን ረድኤት እንድናቀርብ እንዳንከለከልም እማጸናለሁ። ልጆችን ከሳምባ በሽታ ከጆሮ ደግፍና ከሌሎችም በሽታዎች ሊከላከል የሚችል የክትባት መድኃኒት የጫነ አይሮፕላን ባለፈው ቅዳሜ በሰንዓ ዓለም አቀፍ አይሮፕላን ማረፊያ ላይ ገብቷል። የገባው 19 ሚሊዮን የክትባት መድኃኒት ሲሆን ገና በብዙ ሚሊዮኖች የሚቆጠሩ ያስፈልጋሉ ብለዋል። የመኑ ሰባት ሚሊዮን የሚሆኑ ሰዎች ረሃብ ይጠብቃቸዋል። ሕይወታቸው ሊተርፍ የሚችለውም በዓለም አቀፍ ረድኤት ነው። ይሁንና በሳውዲ አረቢያ የሚመራው ጥምረት ወደ የመን የሚያመራው የአየር የየብስና የባህር መስመሮችን አግዷል። ጥምረቱ ይህን ያደረገው በቅርቡ ሪያድ ላይ የሚሳይል ጥቃት ከተከፈተ በኋላ ነው። የተባበሩት መንግስታት ድርጅት ባለሥልጣኖች እንደሚሉት የየመንን መንግሥት በመደገፍ በሳውዲ አረቢያ የሚመራው ጥቃት ከጀመረበት ጊዜ አንስቶ አምስት ሺህ የሚሆኑ ልጆች ተገድለዋል ወይም ከባድ ጉዳት ደርሶባቸዋል። ሁለት ተኩል ሚሊዮን የሚሆኑ ሰዎች ግጭቱን ሸሽተው ተፈናቅለዋል። የመፈናቀሉና የእገዳው ጉዳይ ቀውሱን አባብሷል። የኮሌራ በሽታን ለመከላከልና አስቸኳይ ረድኤትና የውሃ አቅርቦት እንዲሁም ለመጓጓዣ የሚሆን ነዳይ ዘይት ያስፈልጋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን የሶስት ቀናት የአፍሪቃ ጉብኝታቸውን ዛሬ በቡርኪና ፋሶ ይጀምራሉ። የጉብኝታቸው ዓላማ በአህጉረ አፍሪካ እየደበዘዘ ያለውን የአገራቸውን ሚና ለማነቃቃት እንደሆነ ታዛቢዎች ይገልጣሉ። የፈረንሳው ፕሬዝዳንት ከቡርኪና በኋላ የአውሮፓ ህብረትና የአፍሪካ መሪዎች ጉባኤ ወደሚካሄድባት ወደ አይቮሪ ኮስት ያመሩና በመቀጠልም ጋና ይጓዛሉ። ሊሳ ብራያን ከፓሪ ያስተላለፈችው ዘገባ አለ፣ ቆንጅታ ታቀርባለች። ፕሬዚደንት ኢማኑዌል ማክሮን በሶስት የምዕራብ አፍሪቃ ሀገሮች የሚያካሂዱት ጉብኝት ከሚያተኩርባቸው ዋና ዋና ርዕሰ ጉዳዮች መካከል ወጣቶችና ጸጥታ የስራ ዕድል የአካባቢ ደህንነትና ፍልሰት ይገኙባቸዋል። ማክሮን ነገ ማክሰኞ በዋጋዱጉ ዩኒቨርሲቲ ለ800 ተማሪዎች በሚያደርጉትና በከፍተኛ ጉጉት እየተጠበቀ ባለው ንግግራቸው የአፍሪካ ፖሊሲያቸውን ይዘረዝራሉ። ረቡዕ ዕለት አይቮሪኮስት ውስጥ በሚከፈተው የአውሮፓ ህብረትና የአፍሪካ መሪዎች ጉባኤ ላይም የአፍሪካ ወጣቶች ጉዳይ አንዱ ትልቁ አጀንዳ ይሆናል። ለመጀመሪያ ጊዜ ወደሚጎበኟት ወደ ጋና ሲያመሩም ዋና ከተማዋ አክራ ላይ ከጋናዊው የቀድሞ የእግር ኳስ ኮከብ አቤዲ ፔሌ ጋር ሆነው ወጣቶችን ያነጋግራሉ። የፈረንሳዩ መሪ የአፍሪካ ጉብኝት ሌላ ዋና ትኩረት የጸጥታ ጉዳይ እንደሚሆን ታውቋል። ፈረንሳይ አፍሪካ ውስጥ በሳህል በረሃ ጽንፈኛ እስላማዊ ታጣቂዎችን በማደን ላይ ያሉትን ጨምሮ ከሰባት ሺህ በላይ ወታደሮች አሏት። በክልሉ ልማትን በማጠናከር ጸጥታን ማስፈንና ወደ አውሮፓ አሁንም እየጎረፈ ያለውን ፍልሰተኛ መገደብ የሚለው ማክሮን የሚገፉት አጀንዳ እንደሚሆን የአውሮፓ የውጭ ግንኙነቶች ምክር ቤት የፓሪስ ቢሮ ስራ አስኪያጅ ማኑኤል ላፎንት ራፕኑዌል ተናግረዋል። የፈረንሳይ መንግስታዊ እርዳታ እንደገና ከፍ እንዲደረግ የፈለጉ መሆናቸውን ማክሮን ተናግረዋል። ሳህል ውስጥ በፈረንሳይም ይሁን በክልላዊ ኃይል ወታደራዊ ስኬት ቢገኝ፣ ማዕከላዊ አፍሪካ ውስጥ ቦኮ ሀራም ድል ቢመታ፣ ወታደራዊ ስኬት ብቻውን ቀውሶችን እንደማይፈታ፣ ሁኔታዎችን እንደማያረጋጋ በሚገባ ስለሚያውቁት ነው። የፈረንሳዩ ፕሬዝደንት ሀገራቸው አፍሪካ ውስጥ ያላት ገጽታ እንዲታደስ ማድረግ ይችሉ እንደሆነ ለጊዜው አይታወቅም። የዚህ ሳምንቱ ጉብኝታቸው የዚያ የመጀመሪያ ፈተና ይሆናል። የሮማውር ርዕሰ ሊቃነ ጳጳሳት አባ ፍራንሲስ ለሮሂንጃ ሙስሊሞች ቀውስ መፍትሔ ለማፈላለግ ዛሬ ሰኞ ሚያንማር መግባታቸው ተሰማ። አቡኑ የሮሂንጃ ሙስሊም ፍልሰተኞች የተሰደዱባትን ባንግላዴሽን ባለፈው ሐሙስ መጎብኘታቸው ይታወቃል። የፓፓው ጉብኝት ስደተኞቹ ያሉበትን መጠለያ ጣቢያም ባያካትትም፣ ባንግላዴሽ ከተማ ዳካ ውስጥ ከሚገኙ ጥቂት የቡድኑ አባላት ጋር እንደሚገናኙ ታውቋል። አመጣጤ የእርቅና የሰላም መልእክት ያለበት የኢየሱስ ክርስቶስን ወንጌል ለማወጅ ነው ሲሉ አባ ፍራንሲስ በቫቲካን ራዲዮ ጣቢያ በሰጡት ቃል ተናግረዋል። ጉብኝቴ አሉ አቡኑ አክለውም የሚያንማር ካቶሊክ ማህበረሰብ በእግዚአብሔር አምልኮ እና በወንጌል ላይ ያለውን እምነትም ለማጽናት ነው ብለዋል። የሚያንማሩ ጦር ኃይሎች ዋና አዛዥ ጄኔራል በርክ ከአቡኑ ጋር በተገናኙበት ወቅት አገራቸው ውስጥ የሃይማኖት ጭቆና ወይም አድሎ እንደሌለ ገልጠዋል። በቅርብ ሳምንታት ውስጥ በሚያንማሯ ራሂኪ ውስጥ ያለውን አመፅ ሸሽተው ወደ ባንግላዴሽ የተሰደዱ በመቶ ሺዎች የሚቆጠሩ የሮሂንጃ ሙስሊም ስደተኞች እንዲመለሱ ሚያንማርና ባንግላዴሽ ስምምነት አድርገው እንደነበር የሁለቱ ወገኖች ባለስልጣናት ተናግረዋል። ይህ ስምምነት ቢኖርም ግን በአሁኑ ወቅት አስቸጋሪ መፍትሄ ለመሻት አመቺ አለመሆኑን የዳካ ሊቃነ ጳጳስ ካርዲናል ዲ ራዚሮ ለፈረንሳይ ዜና አገልግሎት አስታውቀዋል። አድማጮች አሁን የደረሰን ሰበር ዜና አለን። ህዝባዊ ወያነ ሓርነት ትግራይ ህወሀት ሊቀመንበሩን ከስልጣን አነሳ። ወይዘሮ አዜብ መስፍን ከማዕከላዊ ኮሚቴው ታገዱ። ከአቶ መለስ ዜናዊ ሕልፈት ወዲህ ህወሀትን በሊቀመንበርነት ሲመሩ የነበሩት አቶ አባይ ወልዱ ከዚህ ኃላፊነትና ከሥራ አስፈጻሚ አባልነት መነሳታቸውን የፓርቲው ማዕከላዊ ኮሚቴ አስታውቋል። አቶ አባይ ወልዱ በማዕከላዊ ኮሚቴ አባልነት እንደሚቀጥሉ ማምሻውን በአገር ውስጥ የማገናኛ ብዙኃን የተነበበው የፓርቲው መግለጫ አመልክተዋል። ከዚህም በተጨማሪ የፓርቲው ስራ አስፈጻሚ ኮሚቴ አባል የነበሩት የቀድሞዋ ቀዳማዊት እመቤት ወይዘሮ አዜብ መስፍን ከማዕከላዊ ኮሚቴ አባልነት ታግደው እንዲቆዩ መወሰኑም ተጠቅሷል። በተመሳሳይ የስራ አስፈጻሚ ኮሚቴ አባል የነበሩት አቶ በየነ ምክሩ ደግሞ ወደ ማዕከላዊ ኮሚቴ አባልነት ዝቅ ብለው እንዲሰሩ መወሰኑም ተገልጧል። ለሁለት የስራ አስፈጻሚ ኮሚቴ አባላትም ማስጠንቀቂያ መሰጠቱ ታውቋል። ስማቸው ግን አልተገለጠም። ይህን ዜና በማጠቃለያ ላይም ደግመን እናሰማለን። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዲሱ አበበ ነን። በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘናል። አሁን በስርጭታችን የጊዜ ሰሌዳ መሠረት በቀጥታ ወደ ቀዳሚው የዕለቱ አብይ በኦሮሚያና በሶማሌ ክልል ተዋሳኝ ወረዳዎች ሰሞኑን በተካሄዱ ግጭቶች የሰው ህይወት መጥፋቱን የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ተናገሩ በሀገሪቱ ያለው አጠቃላይ የሰላምና የጸጥታ ሁኔታ ግን ተሻሽሏል ነው የሚሉት ሚኒስትሩ ዶክተር ነገሪ ሌንጮ እስክንድር ፍሬው ዝርዝሩን ይዟል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ በሳምንቱ መጨረሻ ለአገር ውስጥ ጋዜጠኞች በሰጡት መግለጫ ልዩ ልዩ ወቅታዊ ሁኔታዎችን አንስተዋል። ከእነዚህ አንዱ ደግሞ የአገሪቱ የሰላምና የጸጥታ ሁኔታ ነው። ሁኔታው ተሻሽሏል ሲሉ ነው ሚኒስትሩ ያብራሩት። በየቦታው ስንሰማቸው የነበረው የሰላምና መረጋጋት ጋር የተያዘው ችግር አሁን በጥሩ ሁኔታ መሻሻል እንዳለና ዜጎቻችን የልማት ስራ ላይ ተጠናክሮ እየሰሩ እንዳለ የሚያሳይ መልእክት ነው። ከፌደራል ፖሊስ ያገኘነው መረጃም የሚያሳየው ማለት ነው። በተለይም ደግሞ ባለፈው በኦሮሚያ አንዳንድ ዞኖች በተለይም በብድለ እንዲሁም አንዳንድ አካባቢዎች የነበሩት አለመረጋጋታዎች ነበሩ። ይሄንን ግን ሰላም ወዳዱ ህዝብ ይሄንን ችግር ራሱ ቀድሞ በመከላከል ችግር የደረሰባቸውን አካላትም ደግሞ መልሶ በማቋቋም ትልቅ ስራ ተሰርተዋል ማለት ነው። በዚህ አጋጣሚ የሀገር ሽማግሌዎች፣ አባገዳዎች፣ የሃይማኖት አባቶች በዚህ ሂደት ላይ ያሳዩት ህዝባዊነትና ሰላም ወዳድነታቸው ለሀገር አንድነት ያላቸው ተቆርቋሪነት የሚያስመዘግናቸው እንደሆነ ነው። በመንግስት በኩል ያለው ሰሞኑን በኦሮሚያና ሶማሌ ክልል አዋሳኝ ወረዳዎች በተከሰተ ግጭት ሀያ ሰዎች መሞታቸውን የተለያዩ ዘገባዎች አመልክተዋል። ግጭት መከሰቱንና የሰው ህይወት መጥፋቱን የተናገሩት ሚኒስትሩ ቁጥር ግን አልጠቀሱም። አሁን ሰሞኑን በተፈጠረው ግጭት የሰው ህይወትም እንደጠፋና ንብረትም እንደወደመ ያለን መረጃ ያሳያል። ይህንን ግን ፈጥኖ በመድረስ ቁጥጥር ስር ለማዋል የተሰራ ስራ አለ። ለወደፊት ግን ዜጎቻችን በሁለቱም ክልሎች ያሉት ትኩረት ሰጥቶ ሰላምና አንድነትን በማስቀደም የጸጥታ አካላቱም ደግሞ የታጠቀው አካል ማንኛውም አካል ዜጋን በብሔርና በሃይማኖት ከመለየት እያንዳንዱ ዜጎቻችን የራሳችን ዜጎች እንደሆኑ በማየት ከጥቃት መከላከል እንዳለባቸው ነው መግለጽ የምንፈልገው። በሁለቱም ክልሎች ተከስተው በነበሩ ግጭቶች እጃቸው እንዳለበት የተጠረጠሩ ግለሰቦችም በቁጥጥር ስር እየዋሉ መሆኑን ሚኒስትሩ ዶክተር ነገሪ ሌንጮ አብራርተዋል። ከዚህ ጋር በተያያዘ በኦሮሚያ በኩል በአጠቃላይ 98 የሚሆኑ ተጠርጣሪዎች በተለይም ደግሞ በምስራቅ ሐረርጌ የነበረው አወዳይ ግጭት እና መሰል ግጭቶች ውስጥ የተሳተፉት በአጠቃላይ ቁጥጥር ስር የዋሉበት ሁኔታ ነበረ። ከነዚህ ውስጥ 54 ተጠርጣሪዎች በኦሮሚያ ክልል እጽት አካል ቁጥጥር ስር የዋሉበትና ለፌደራል ተላልፎ የተሰጡበት ሁኔታ ነበረ። አርባ አራቱን ደግሞ ያንን ግጭት ለማርገብ በተሰማሩበት ጊዜ ወዲያውኑ በግጭት የተሳተፉ የፌደራል ፖሊስ እና የመከላከያ ሰራዊት ቁጥጥር ስር ያዋላቸው ነበሩ። በአጠቃላይ እንግዲህ 98 ናቸው። ከ98ቱ ግን 54ቱ በፌደራል ፖሊስ ምርመራ ስር ናቸው። ቀሪው ግን 44ቱ የፌደራል ሳይሆን የክልል ጉዳይ ስለሆነ ወደ ክልል እንዲሄዱና በክልል እንድታይ እየተደረገ ያለበት ሁኔታ አለ። በተመሳሳይ ሁኔታ በኢትዮጵያ ሶማሌ በኩል በፌደራል ፖሊስ በኩል የተለዩ 29 ተጠርጣሪዎች ነበሩ። እንግዲህ ይሄ መረጃ ሁለቱም ከፌደራል ፖሊስ ያገኘነው መረጃ የሚያሳየው ነው። 29 ተጠርጣሪዎች ተለይቷል። ከ29 ውስጥ እስካሁን አምስት ሰዎች በቁጥጥር ስር እንደዋሉና ቀሪ 24ቱን በቁጥጥር ስር ለማዋል የፌደራል ፖሊስ ክትትል እያደረገ መሆኑን መረጃውን አድርሶናል። በዚህ በኩል እንግዲህ እንደሚታወቀው ሰዎችን፣ ዜጎቻችንን በማፈናቀል ሚሆን የግድያ ወንጀል በመፈጸም የአካል ጉዳት በማድረስ ንብረት በማውደም የተጠረጠሩት ከዚህም በላይ እንደሆኑ ነው የሚታወቀው በኢትዮጵያ ሱማሌ በኩልም ማለት ነው። ስለዚህ በመንግስት በኩል ያለው መልእክት የፌዴራል ፖሊስም እያስተላለፈ ያለው መልእክት የሚያሳየው ተጠርጣሪዎችን ወደ ሕግ የማቅረብ የክልሎችም ድርሻ እንደሆነና የአመራሩ ብቻ ሳይሆን ደግሞ የሕዝቡም በአጠቃላይ የዜጎቻችን ድርሻ እንደሆነና እነዚህን ተጠርጣሪዎች በማጋለጥም ወደ ሕግ እንዲቀርቡ በማድረግ አስፈላጊውን ትብብር እንዲያደርጉ ለማስተላለፍ ነው የምንፈልገው ማለት ነው። በቁጥጥር ስር ከዋሉ ተጠርጣሪዎች መካከል በተለያየ ደረጃ ያሉ የክልል አመራሮችና የጸጥታ አካላት ይገኙበት እንደሆነ የተጠየቁት ሚኒስትሩ ለጊዜው ያንን ማረጋገጥ እንደማይችሉ ነው የጠቆሙት። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ መግለጫውን የሰጡት በየአመቱ እንደሚሆነው ሁሉ የብሔር ብሔረሰቦች ቀን ህዳር 29 ሊከበር ዝግጅቱ እየተጠናቀቀ ባለበት ወቅት ነው። በህገ መንግስቱ የሰፈረውና ላለፉት 26 ዓመታት ሲተገበር የቆየው ቋንቋን መሰረት ያደረገ ፌዴራሊዝም አንድነትን አላጠናከርም ሲሉ ተቃዋሚዎች ይተቻሉ። በዚህ የፌዴራል አወቃቀር ምክንያት ከአንድነት ይልቅ ልዩነት ሲነገር መቆየቱን እየታዩ ያሉ ግጭቶችም የዚህ ውጤቶች መሆናቸውን ይጠቅሳሉ ተቃዋሚዎቹ። ከተቃዋሚዎች የሚሰነዘረውን ትችት በመጥቀስ የጠየቅኳቸው ሚኒስትሩ ግን ሁኔታው መሬት ላይ ያለውን እውነታ እንደማያሳይ ነው የተናገሩት። ተቃዋሚዎች የሚያነሱት የፌዴራሊዝምን የሚገልጹበት ሁኔታ በአንድ ዲሞክራሲያዊት ሀገር ውስጥ የሚጠበቅ ነው፣ ልዩነታቸው የሚጠበቅ ነው። ምክንያቱም ስልጣን ለመያዝ በሚመክሩበት ጊዜ የሌለ ሳይሆን ያለውን አጀንዳ አጀንዳ በማድረግ በራሳቸው በሚፈልጉት አንግል በመቅረጽ ነው ህዝቡን ለማሳመን የሚሰሩት ማለት ነው። መንግስት እንደሚገልጹ ከሆነ ከመንግስት የሚለዩበት ሁኔታ ስለሌለ ይሄ በአንድ በኩል መታወቅ ያለበት ነው። ይሄ ግን በእነሱ በኩል የሚገለጸው ሁሉ እውነት ነው። በተለይም ደግሞ ይህንን ችግር ያመጣው ፌዴራሊዝሙ ነው ብሎ መደምደም ደግሞ ትክክል አይደለም። እውነታውንና የእነሱን የፖለቲካ ኮሚኒኬሽን ስትራቴጂ ለይቴ ማየት አለብን ማለት ነው። ህዝቡም ቢሆን ይህን በትክክል ለይቶ ማየት አለበት። የመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ በሳምንቱ መጨረሻ በሰጡት መግለጫ በወቅታዊ ጉዳዮች ላይ ለተነሱ ሌሎች ጥያቄዎችም ምላሽ ሰጥተዋል። ሚኒስትሩ በዚሁ በፌዴራሊዝምና በሌሎች ጉዳዮች ላይ የሰጡትን ሰፋ ያለ ማብራሪያ በቀጣይ ዘገባ ልመለስበት ሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ የህዳሴ ግድብ ተብሎ የሚጠራውን የኢትዮጵያን ግዙፍ ግድብ አስመልክቶ ከግብፅ ጋር እየተካሄደ ያለው ውይይት አልተቋረጠም፣ የተጽዕኖ ጥናቱም እንደቀጠለ ነው ሲሉ የውሃ መስኖና ኤሌክትሪክ ኃይል ሚኒስትር አስታወቁ። ከካይሮ የሚኒስትሮች ስብሰባ በኋላ እየወጡ ያሉ ዘገባዎችን አስመልክቶ መግለጫ የሰጡት ሚኒስትሩ ዶክተር ስለሺ በቀለ እኛ የምናውቀው ውይይቱ በካርቱም እንደሚቀጥል ነው ብለዋል። ግብጽ በጥናቱ መነሻ ሪፖርት ላይ የነበረውን ስምምነት አለመከተሏን፣ የውሃ ተጠቃሚነትን ኢትዮጵያ በሌለችበት የተፈረመውን 1959 ስምምነት ማዕከል እንዲያደርግ መፈለጓን ዶክተር ስለሺ እንደ ልዩነት ጠቅሰውታል። ሚኒስትሩ የሰጡትን መግለጫ የተከታተለው እስክንድር ፍሬው ነው። ዝርዝሩን ልኳል። የኢትዮጵያ ውሃ መስኖና ኤሌክትሪክ ኃይል ሚኒስትር ዶክተር ኢንጂነር ስለሺ በቀለ በሳምንቱ መጨረሻ የሰጡት መግለጫ ከግብጽና ከሱዳን ጋር እየተካሄደ ያለው ውይይት ምን ደረጃ ላይ እንደሚገኝ አብራሩበት ነው። ከግብጽና ከሱዳን አቻዎቻቸው ጋር በካይሮ ያደረጉት ውይይት ያለ ስምምነት ከተጠናቀቀ በኋላ የሰጡት የመጀመሪያ መግለጫም ነው። ሚኒስትሩ ከካይሮው ስብሰባ በኋላ በግብጽ መገናኛ ብዙሀን የተንጸባረቁ ሀሳቦች የአገሪቱን መሪ ጨምሮ በባለስልጣናት የተሰነዘሩ አስተያየቶች ትኩረት ስበው አሳሳቢ ተብለው ቆይተዋል። በህዳሴው ግድብ ላይ የተጽዕኖ ጥናት የሚያደርገው ቢአርኤል የተባለው አማካሪ ድርጅት ያቀረበውን መነሻ ሪፖርት ኢትዮጵያ አለመቀበሏን ከስምምነት ያልተደረሰውም በዚህ ምክንያት መሆኑን ነው የግብጽ መገናኛ ብዙሀን የጠቀሱት በዚያ ስብሰባ ላይ የተሳተፉት የኢትዮጵያው ሚኒስትር ዶክተር ኢንጂነር ስለሺ በቀለ ግን እውነታው ሌላ መሆኑን ለጋዜጠኞች አብራርተዋል። እርሳቸው እንዳሉት ቢያርኤል የተባለው አማካሪ ድርጅትና ረዳቱ በህዳሴው ግድብ ላይ የሚያካሂዱትን የተጽዕኖ ጥናት የጀመሩት በመስከረም 2016 ነው። በመጋቢት 2017 ደግሞ ጥናቱ እንዴት እንደሚካሄድና ምን አይነት ጉዳዮችንም እንደሚያካትት የሚገልጸውንና ኢንሰብሽን ሪፖርት በመባል የሚጠራውን ማቅረባቸውን ጠቅሰዋል። የዚህ ሪፖርት አቀራረብ ደግሞ በሶስቱ ሀገራት ስምምነት መሰረት የራሱ አሰራር የተዘረጋለት እንደሆነ ማብራርተዋል። ይሄ ኢንሰፕሽን ሪፖርት እንግዲህ በተርምስ ኦፍ ሪፈረንስ የታገደ ሶስቱም ሀገሮች አራት አራት ቴክኒካል ናሽናል ኮሚቴ ተዋቅረውበት ሪፖርቶቹን በየጊዜው እየገመገሙ ያሉ ጉዳዮችን፣ ውጤቶችን እያዩ በጋራ እያዩ እያጸደቁ የሚሄዱበት ስርአት የተዘረጋበት ነው። ከመነሻው እንግዲህ ይህ ኢንሰፕሽን ሪፖርት ለሶስት ዙር የሶስቱም ሀገር ኤክስፐርቶች አራት አራት ሰዎች ከየራሳቸው አኳያ ያሉትን ጉድለቶች እና መልካም ነገሮች በአግባቡ ከገመገሙ በኋላ የየራሳቸውን ሀሳብ መድረክ ላይ አምጥተዋል። ይሄ እዚህ መድረክ ላይ የሚመጣው ኮሜንት በአጠቃላይ ኢንቴግሬት እየተደረገ ለኮንሰልታንቱ እንዲሰጥ የሚል የጋራ ስምምነት የነበረው ነው። ሪፖርቱ በዚህ መሰረት ሲገመገም ልዩነት ያመጡ ጉዳዮች እንደነበሩ እና እነዚህ ልዩነቶች እንዴት መስተናገድ እንዳለባቸው ግብጽ ከኢትዮጵያና ከሱዳን የተለየ አቋም ማራመዷንም ሚኒስትሩ ጠቅሰዋል። እና ይህን የጋራ ስምምነት ተቀብለው ለሶስት ዙር ከተወያዩ በኋላ አንዳንድ ልዩነት ያመጡ ጉዳዮች ነበሩ። እነኚህ ልዩነት ያመጡ ጉዳዮችን ለኮንሰልታንቱ በቀጥታ ኢንቴግሬት አድርገን እንስጥ የሚል አቋም አለን በኢትዮጵያ በኩል። ሱዳንም ተመሳሳይ አቋም ነው። ግብጽ ግን ይህንን ኢንቴግሬት አድርገን መስጠት የለብንም የቀረበው ኢንሰፕሽን ሪፖርት በነበረው መልክ ይጽደቅ የሚል አቋም ለረጅም ጊዜ ስታራምጥ ቆይታለች። ይህ ማስማማ መሆኑ ግልጽ ነው። ምክንያቱም መጀመሪያም ማዕቀፉ እነኚህ የሚጠኑ ጥናቶች ከመነሻው ጀምሮ እየተገመገሙ ጉድለቶቻቸው እየታረሙ መሰረታዊ ይዘቱን በማይለቅ ሁኔታ ተጠንቶ መቅረብ አለበት የሚል አቋም ስለነበረው በዛ መልክ ሲሰራ እንዲሰራ በዚህ ዙሪያ አለመግባባቶች ተፈጥረዋል። ሚኒስትሩ እንዳሉት እነዚህን ልዩነቶች ከመፍታት አንጻር ግብጽ ለአራት ወራት ምንም አይነት ምላሽ አልሰጠችም። በኋላ ግን በሚኒስትሮች ደረጃ እንዲታይ እንደጠየቀች አመልክተዋል። እንደገና ተመልሰንም መነጋገር ስንጀምር አሁንም መስማማት ስላልነበረው ኢንስፐክሽን ሪፖርቱ ላይ በግብጽ በኩል በቃ ወደ ሚኒስትሮች ወደ ላይ ከፍ ተደርጎ በሚኒስትሮች ሲታይ የሚል ሀሳብ ቀረበ። ይሄ አስፈላጊ አይደለም ብለን እናምናለን። ነገር ግን ሚኒስትሮችም ሊያዩት ይችላሉ፣ ችግር የለውም በሚል ሁኔታ ባለፈው ጥቅምት የሶስቱ ሀገር ሚኒስትሮች ከቴክኒካል ኮሚቴዎቹ ጋር ሆነው እዚህ አዲስ አበባ ላይ ለመጀመሪያ ጊዜ አየን። እና በዚያ ዙሪያ በዚህ በኢንሴፕሽን ሪፖርቱ እንደዚሁም ደግሞ ጥናቱ በሚጠናበት ጊዜ ቤዝላይን በውስጡ ያሉት ነገሮች የተወሰኑትን ለመጥቀስ፣ አንደኛ ኮንሰልታንቱ ሲያዘጋጅ ኢንሴፕሽን ሪፖርቱን ከተርምስ ኦፍ ሪፈረንስ ውጭ የሆኑ ጥናቶች አሉ። እነሱ አስፈላጊ አይደሉም። በሁለተኛ ደረጃ ደግሞ ኢምፓክት አናሊሲስ በሚሰራበት ጊዜ ያላያቸው ነገሮች አሉ። በተለይ በፖዚቲቭ በኩል ያሉትን ምንም ስላለያዘ እነኚህንም ጭምር መያዝ እንዳለበት የመሳሰሉ በርካታ ኮሜንቶች በመጀመሪያ ዙር ቀርበው ነበር። ያ እየጠበበ እየጠበበ ሄዶ እያንዳንዱ ሀገር አንዳንድ ገጾች የሚሆኑ ኮሜንቶች ብቻ ናቸው ያሉት። እነኚህን አስተላልፈን ሰጥተን አስተካክሎ ያቅርብ የሚለው ላይ ስምምነት ሊደረስ አልቻለም። በነበረው ይቀጥል ብቻ ከብዙ ነገሮች ጋር በሚቀረን መልኩ ከተርምስ ኦፍ ሪፈረንስ ውጭ የሆኑ መጠናት የሌለባቸው ነገሮችን ሁሉ አካቶ የያዘ በመሆኑ ነው። ግብፅ ቀደም ሲል በ1959 የተፈረመውንና ኢትዮጵያ ያልተሳተፈችበትን ስምምነት እንድንቀበል መፈለጓም አንዱ የልዩነት ነጥብ ነው ብለዋል ሚኒስትሩ። ሁለተኛው ቤዝ ላይን በምንለው ጉዳይ ላይ ሲሙሌሽኑ ሲካሄድ በአሁኑ ጊዜ ያለው የውሃ ተጠቃሚነት ልክ የ1959 ስምምነትን ማዕከል አድርጎ በሚሄድ መልኩ አይነት ብቻ መጠናት አለበት የሚል አቋም ተያዘ በአንድ አቅጣጫ። ይህ ደግሞ ኢትዮጵያ ምንጊዜም ልትቀበለው የማትችለው ፍትሐዊ ተጠቃሚነትን የማያረጋግጥ ተገቢ ያልሆነ በመሆኑ ይህ ብቻ ሳይሆን የተለያዩ መልቲፕል ሲናሪዎች አሉ። በሳይንሱ እንደሚታየው በተለያየ መንገድ የሚጠኑበት ዘዴ አለ። እነኚህ የተለያዩ መንገዶች ሁሉ ተካተው ጥናቱ መካሄድ አለበት እንጂ የ1959 አግሪመንት ኢትዮጵያ የሌለችበት እንደ ሶስት ሀገሮች ስምምነት ተደርጎ ተወስዶ በዛ የሚሰራ ጥናት ብዙ አያስኬደንም፣ በእኛ በኩልም ተቀባይነት አይኖረውም። ስለዚህ ይህንን ጉዳይ ልንፈታ የምንችለው የተለያዩ ሳይንሳዊ የሆኑ መልቲፕል ሲናሪዎች በማየት መፍታት እንችላለን የሚለው ነው። በሶስተኛ ደረጃ በእኛ በኩል የቀረበው ቀደም ሲልም ኢንተርናሽናል ፓነል ኦፍ ኤክስፐርትስ የመጀመሪያዎቹ በሚያጠኑበት ጊዜ ለአገሮቹ የቀረበ የሙሌት ሁኔታ አለ፣ ፊሊንግ ፕላን የምንለው ይሄን የሙሌት ሁኔታ እንደገና እንዲያዩት። እንግዲህ ዲክሌሬሽን ኦፍ ፕሪንስፕልም ሌሎችም የሚሉት ግድቡ የግድቡ ግንባታ እየተካሄደ እያለ እንግዲህ ግድቡ ግንባታ በሚፈልግበት ጊዜ የተወሰነ የመሙላት ነገርም ሊመጣ ይችላል። ስለዚህ የሚጠቅሙም የማይጠቅሙም ነገሮች ላይ ብዙ ጊዜ ከምናጠፋ የሙሌቱን ሁኔታ በቶሎ ብናየው፣ በጋራ ዋነኛው መሰረታዊ ነገር ያ ስለሆነ የሚል ሀሳብ አቅርበናል። በሱም ላይ ስምምነት አልመጣም። የሦስቱ አገራት ቀጣይ ውይይት በካርቱም እንዲካሄድ ሱዳን ግብዣ ማቅረቧን ሚኒስትሩ አመልክተዋል። የሦስትዮሹ ውይይትም ሆነ የጥናቱ ሂደት እንደቀጠለ መሆኑንም አስረድተዋል። የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ዶክተር ኢንጂነር ስለሺ በቀለ በዚሁ ጋዜጣዊ መግለጫ በርዕሱ ላይ ለተነሱ ልዩ ልዩ ጥያቄዎች ምላሽ ሰጥተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባዎቹ እናመሰግናለን። አድማጮች አሁን ወደ መጨረሻው የመጽሔቱ ርዕስ እናልፋለን። በኦሮሚያ ክልል የቦረና ዞን ሶስት የተለያዩ ወረዳዎች ነዋሪዎች በትላንትና በዛሬ ዕለት የተቃውሞ ሰልፎችን ማካሄዳቸው ተዘገበ። ዛሬ በዱብሉቅ ወረዳ ትላንት ደግሞ በያቤሎና በሚ ወረዳዎች ነው የተቃውሞ ሰልፎቹ በተመሳሳይ የተካሄዱት የልዩ ኃይልና የመከላከያ ሰራዊት አባላት ያደረሷቸው ናቸው ያሏቸውን ጥቃቶች እንዲቆሙና ከአሁን ቀደም ለደረሱ ጉዳቶችም ተጠያቂ የሆነ ወገኖች ፍርድ እንዲቀርቡ ሰልፈኞቹ ጥያቄዎችን አቅርበዋል። በተጠቀሱት የመንግስት ኃይሎች በተወሰዱ እርምጃዎች ባለፉት ሶስት ወራት ውስጥ ብቻ ከ አንድ መቶ ሀምሳ ሶስት በላይ ሰዎች መቁሰላቸውንና ሕይወታቸውን ያጡም በርካቶች መኖራቸውን የዞኑ የኮሚኒኬሽን ጽህፈት ቤት ኃላፊ አቶ ገልማ ቦሩ ለአሜሪካ ድምጽ የኦሮምኛ ክፍል ባልደረባችን ሶራ ሀለኬ ገልጠዋል። የህዝቡ ጥያቄ ከሶማሌ ክልል የሚወሰደውን እርምጃ የግድያ ይቁም። የመከላከል ጣልቃ ገብነት እርምጃ በኛ ላይ እየወሰዱ ስላለ አይቁም ብለው ስን ነው ድንበራችን ላይ የምትሆን ወረራ እየተካሄደብን ስለሆነ እኛ እንዲያቆም አቆም የሚል ጥያቄ ነው። ከጳጉሜ አንድ ጀምሮ ነው ሰው እየሞተብን ነው፣ እየተቆሰለ ነው። በየሆስፒታሉ ሰው እየተኛ ነው። ህዝብ ተፈናቅሏል። ማአት ትምህርት ቤቶች ተዘግቷል። ይሄ እርምጃ ከኛ ሲቁም የመከላከል ጣልቃ ገብነት ፊታው ስላልሆነ ፌዴራል መንግስት ይህን ነገር አይቶ እርምጃ እንዲወስድን የሚለው እንትን ነው። እኛ ደግሞ በዝሬ ወረዳ ሶወዳ ቀበሌ ላይ የተወሰደውን ንጽዋን ዜጎቻችን የሞቱት መንግስት ምላሽ አፋጣኝ ምላሽ እንዲሰጠን ነው የሚለው ከጳጉሜ አንድ ጀምሮ በልዩ ኃይልና በፌዴራል መንግስት እንደቆሰሉባችሁ ነው። ብዙዎች እንደሞቱ ነው። በብዙ የሚገመቱ ደግሞ እንደተፈናቀሉ ነው። በሶስት ጊዜ ውስጥ 143 የሚሆን ሰው እንደቆሰሉባችሁ፣ 153 ከሶማሊያ ክልል የመጡ ልዩ ኃይል ፖሊሶች እና በፌዴራል መከላከያ ናቸው። ልዩ ኃይል ፖሊስ ህዝቡ ሲዋጋ መከላከያ መሀል ገብቶ ወደ እኛ ሲቶክስ የእኛን ህዝብ የገደሉ ስለሆነ ይቁምልን ነው ጥያቄያቸው። ሰው ዞናችን ያው ቆላማና አርብቶ አደር ስለሆነ ማአት የመሰረተ ልማቶች ስለሚፈልግ ከዚህ በፊት የተሰራው ልማቶች እስካሁን ያልተጠናቀቁ ልማቶች አሉ። ያ ልማቶች ይጠናቀቁልን፣ ዩኒቨርሲቲ ያስፈልገናል። ያው መሰረተ ድንጋይ ተጥለዋል። እሱም በአስቸኳይ ስራ እንዲጀመር እና ኮሌጅ ለእኛ ያስፈልገናል እና እንዲቋቋምልን ነው የጠየቁት። ማአት ስለ ውሃ ሆስፒታል መንገድ፣ ሁሉ እንዲሰራልን የሚለው ጥያቄ ነው። በተያያዘ ዜና ካለፈው አርብ በ ባለፈው አርብ በቦረና ዞን በአሬሮ ወረዳ በተከሰተ ግጭት 13 ሰዎች በልዩ ኃይል መገደላቸውንና ሌሎች ከ20 በላይ መቁሰላቸውን የወረዳው የመንግሥትና የአካባቢ ነዋሪዎች ተናግረዋል። ወደሚቀጥለው ዘገባ እናልፋለን። የመጨረሻመጨረሻመጨረሻመጨረሻው መጨረሻ የቀድሞ የሰማያዊ ፓርቲ ህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ በከፍተኛ ፍርድ ቤት ጥፋተኛ ተብሎበት የነበረው የሽብር ወንጀል ተሽሮ በመደበኛ ወንጀል ድንጋጌ ተፈርዶበታል። አስቀድሞ የተፈረደበት የእስር ቅጣትም በሦስት ዓመት ቀንሷል። የአቤት ባይ ጠበቃ ውሳኔው በበታች ፍርድ ቤት ከተሰጠው የተሻለ ቢሆንም አሁንም ቅሬታ እንዳላቸው አስታውቀዋል። መለስካቸው አመሃ ነው ዝርዝሩን ነው የላከልን። የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚችሎት በቀድሞ ሰማያዊ ፓርቲ ህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ላይ የበታች ፍርድ ቤት በተከሰሰበት የጸረ ሽብር ወንጀል የህግ ድንጋጌ ጥፋተኛ ነው ሲል ያስተላለፈበትን ውሳኔ ሻረ። ቀደም ሲል የፌዴራሉ ከፍተኛ ፍርድ ቤት አቶ ዮናታን ተስፋዬ ሽብርተኝነትን አበረታቷል በሚል በቀረበበት ክስ የአቃቢ ህግን ማስረጃ በበቂ ሁኔታ አላስተባበለም ወይንም አልተከላከለም በሚል ጥፋተኛ ነው ብሎት ነበረ። ከዚያም ተከትሎ ፍርድ ቤቱ በአቶ ዮናታን ተስፋዬ ላይ የስድስት ዓመት ከስድስት ወር እስራት ቅጣት ጥሎበታል። አቶ ዮናታን ተስፋዬ በጠበቃው አቶ ሽብሩ በለጠ አማካይነት በተሰጠበት ውሳኔ ቅር በመሰኘት ለፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቤቱታውን አቅርቧል። አቶ ሽብሩ በለጠን አቤቱታውን ለአድማጮች እንዲያስታውሱልኝ ጠይቄያቸዋለሁ። አንደኛ የወንጀል ድርጊት አልተፈጸመም። ዮናታን በፌስቡክ ከጓደኞቹ ጋር ያደረገው ልውውጥ ሀሳቡን በነጻነት የመግለጽ መብቱን ተጠቅመው ሀሳቡን ያካፈለበት እንጂ ከዛ ያለፈ በህትመት የወጣ የሽብርተኝነት ማበረታታት ድርጊትም አይደለም፣ ሌላም ወንጀል አይደለም። ስለዚህ በነጻ እንዲሰናበትልን። አንድ በነጻ ሊሰናበት አይገባ የሚባል ከሆነ ድርጊቱ የሽብርተኛ ድርጊት አለመሆኑን ፍርድ ቤቱ አረጋግጠው የሽብርተኝነት ድርጊት አይደለም፣ በማለት ድርጊቱ የሚመጥነው ልክ ጥፋተኛ እንዲል። በሌላ በኩል ደግሞ በሽብርተኝነት የተሰጠው የቅጣት ውሳኔ ቀደም ሲል ስድስት አመት ከስድስት ወር በጣም ይበዛ ነበር። ስድስት ማቅለያዎችን አቅርበን ነበር። ሶስቱን ብቻ ነው የስር ፍርድ ቤት ወስዶ የነበረው። በስር ፍርድ ቤት ድርጊቱን የድርጊት አፈጻጸሙን ቀላል ካለ በኋላ ግን የቅጣት ማቅለያ ስድስት አቅርበን ሶስቱን ወስዶ ሶስቱን ያልተቀበለበትን ምክንያት እንኳ ሳይገልጽ መወሰኑ አግባብ አይደለም የሚል ነበር። ጠቅላይ ፍርድ ቤቱ በነጻ ይሰናበትልን የሚለውን አማራጭ አልተቀበለውም። ይሁንና የስር ፍርድ ቤቱ አቶ ዮናታንም ጥፋተኛ ያለው ድርጊቱን በሚመጥን አንቀጽ አይደለም በማለት ከጸረ ሽብር ሕጉ አውጥቶ በመደበኛው የወንጀል ሕግ ጥፋተኛ ሊባል ይገባል ሲል ወስኗል። ጥፋተኛ የተባለበትንም የሕግ አግባብ ፍርድ ቤቱ ከሰጠው ትንታኔ አኳያ አቶ ሽብሩ አብራርተዋል። የሽብር ድርጊት አይደለም ከተባለ ድርጊቱ ምን ሊሆን ይገባል ብሎ መርምሯል። በዚሁ መሰረት ዮናታን በፌስቡክ ከጓደኞቹ ጋር የገለጻቸው ሀሳቦች ከህገ መንግስቱ አንቀጽ ሀያ ዘጠኝና ኢትዮጵያ ከተቀበለቻቸው ዓለም አቀፍ ስምምነቶች አኳያ ገደቡን አልፏል ብሎ አስቀምጧል። ገደቡን ስላለፈ ምን ይሁን የሚለውን አያይዞ በመደበኛ የወንጀል ህጉ አንቀጽ ሁለት አምስት ሰባት መሰረት በአድማን መገፋፋት ጥፋተኛ ብሎታል። ፍርድ ቤቱ የሰጠውን ውሳኔ ተከትሎም በአቶ ዮናታን ተስፋዬ ላይ ቀደም ሲል በበታች ፍርድ ቤት የተጣለውን የስድስት ዓመት ከስድስት ወር ቅጣት ሽሮ ተከሳሽ እጁ ከተያዘበት ጊዜ ጀምሮ በሚታሰብ ሦስት ዓመት ከስድስት ወር የእስር ቅጣት ጥሎበታል። በአጠቃላይ በውሳኔው ላይ የተሰማቸውን ስሜት እንዲያካፍሉን አቶ ሽብሩ በለጠን ጠይቄያቸዋለሁ። እኔ ወደዚህ ይግባኝ ስመጣም ሆነ መጀመሪያ እስር ፍርድ ቤት ስከራከር ድርጊቱ ከሽብር ጋር የሚያያይዘው ነገር የለም ነው ይህን በዚህ ፍርድ ቤትም በመረጋገጡ አንድ ነገር ነው። ሌላኛው ይሄ ከጓደኞቹ ጋር ሀሳቡን የገለጸበት ነው። ለሕዝብ በአደባባይ የተለቀቀ አይደለም። በህትመት የተሰራጭ አይደለም። ከህትመት ይልቅ መልእክት ነው። ይሄ የድረ ገጽ የጓደኛሞች ጉዳይ ነው። ያንን ደግሞ በማስረጃ ያስረድተነዋል። በዚህ ረገድ እንደዚህ ለሕዝብ የተላለፈ ተደርጎ መወሰዱ ደስ አላሰኘኝም። ቅሬታም አለኝ። ግን በዝርዝር ውሳኔውን ላይ ፈልጋለሁ። ቅጣቱ መቀነሱ፣ አንቀጹ ከሽብርተኝነት መውጣቱ፣ ይሄ የጠየቅነው አንዱ ዳኝነት ነው። በአማራጭ የጠየቅነውም ቢሆን ከሞላ ጎደል በዚህ መልኩ የተሰጠው ውሳኔ ከከፍተኛው በጣም የተሻለ ነው። ግን አሁንም ቢሆን ሙሉ ይዘቱን የውሳኔውን ማየት ያስፈልጋል። ከዛ ውስጥ ደግሞ በሚቻለው መጠን በተለይ በተለይ ይሄ ከጓደኞቹ ጋር የተለዋወጠው መልእክት በሕትመት እንደፈጸመው ተደርገው የመወሰዱ ጉዳይ እና በሀሳብ ሀሳብን በነጻነት የመግለጽን ጉዳይ በተመለከተ መሰረታዊ የሕግ ትርጉም ስህተት ካለ ወደ ሰበር የሚካሄድበት ሁኔታ አለ። ያንን ለማለት ግን አሁን አስቀድሞ ውሳኔውን በዝርዝር ማየት ያስፈልጋል። በጣም አመሰግናለሁ። በጣም የመጽሔትና የትንታኔ ርዕሶችን ነበር አድማጮች የተከታተላችሁት። በ19ና በ22 ሜትር ባንዶች የሚተላለፈው ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን የስቱዲዮ ሰዓታችን ከምሽቱ 3 ሶስት ሰዓት ከ36 ያመለክታል። ርዕሰ ወሬዎችን ባጫጭሩ ቀደም ሲል ስቱዲዮ ከደረስን በኋላ የመጣውን ዜና ደግሞ ያነባለሁ አድማጮች ሕዝባዊ ወያነ ሓርነት ትግራይ ህወሓት ሊቀመንበሩን ከስልጣን አነሳ። ወይዘሮ አዜም መስፍን ከማዕከላዊ ኮሚቴ ታገዱ። ከአቶ መለስ ዜናዊ ህልፈት ወዲህ ህወሓትን በሊቀመንበርነት ሲመሩ የነበሩት አቶ አባይ ወልዱ ከዚህ ኃላፊነትና ከስራ አስፈጻሚ አባልነት መነሳታቸውን የፓርቲው ማዕከላዊ ኮሚቴ አስታውቋል። አቶ አባይ ወልዱ በማዕከላዊ ኮሚቴ አባልነት እንደሚቀጥሉ ግን ማምሻውን በአገር ውስጥ የመገናኛ ብዙሃን የተነበበው የፓርቲው መግለጫ አመልክቷል። ከዚህም በተጨማሪ የፓርቲ የሥራ አስፈጻሚ ኮሚቴ አባል የነበሩት ወይዘሮ አዜም መስፍን ከማዕከላዊ ኮሚቴ አባልነት ታግደው እንዲቆዩ መወሰኑም ተጠቅሷል። በተመሳሳይ የሥራ አስፈጻሚ ኮሚቴ አባል የነበሩት አቶ በየነ ምክሩ ደግሞ ወደ ማዕከላዊ ኮሚቴ አባልነት ዝቅ ብለው እንዲሰሩ መወሰኑም ተገልጧል። ለሁለት የሥራ አስፈጻሚ ኮሚቴ አባላትም ማስጠንቀቂያ መሰጠቱ ታውቋል። እነማን እንደሆኑ ግን አልተገለጠም። ሂስና ግለ ሂስ መቀጠሉን የአመራር መልሶ ማደራጀትም እንደሚካሄድ ይኸው የህወሀት ማዕከላዊ ኮሚቴ መግለጫ አመልክቷል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አድማጮች የምትከታተሉት በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዲሱ አበበነን ሁለተኛውን አጋማሽ ስርጭታችንን ቀደም ባሉት የሰዓቱ የዓለም ዜና ጀምረናል። አሁን ለዚህ ክፍል ቀዳሚ ወደ ሆነው ቅርብር ነው የምናልፈው። ስፖርት አዘጋጅና አቅራቢ ሰለሞን ክፍሌ። በአትሌቲክሱ ሩጫ ስፖርት ዜና ድሬ ቱኔ በፍሎረንስ ኢጣሊያ ማራቶን፣ ሰለሞን በረጋና ዘይነባይመር ደግሞ በታላቁ የኢትዮጵያ ሩጫ ውድድሮች ድል ተቀዳጅተዋል በእግር ኳስ የኮንጎ ዲሞክራቲክ ሪፑብሊክ ቲፒ ማዘንጌ የአፍሪካ ኮንፌዴሬሽን ዋንጫ አነሳም እንደምናመሽታችሁልኛል የተከበራችሁ አድማጮቼ እነዚህ ቀዳሚ ዜናዎች ናቸው ሌሎችም አሉን አብራችሁን ቆዩ ትላንት በሰላሳ አራተኛው የፍሎረንስ ኢጣሊያ ማራቶን የሴቶቹን ያሸነፈችው ኢትዮጵያዊቷ ድሬቱኔ ላለፉት ስድስት ዓመታት ያህል ተወዳድራ አታውቅም። በ2008 እንደ አውሮፓውያን ዘመን አቆጣጠር የቦስተን ማራቶን ሻምፒዮኗና በትራኩ የዓለምን ሬኮርድ ቲዛ የቆየች ድሬቱኔ በመስኩ ፈጣኗ እንስት አትሌት ተብላ እንደነበር ይታወሳል። ሆኖም የግል ፈጣን ሰዓቷ ማለትም 223-44 በ2010 ወደቀና፣ እስከ 2011 ከማናቸውም ውድድር ርቃ ቆየች። በመሐሉም የልጅ እናት ሆነችና እስካሁን ቆየች። በትላንቱ የሴቶቹ አስደሳች ፉክክር ሦስቱም አሸናፊዎች የኢትዮጵያ አትሌቶች ናቸው። አንደኛ ድሬቱኔ፣ ሁለተኛ ሶሮሜ ነጋሽ፣ ሦስተኛ መሴራ ዱቢሶ ናቸው። ሁለት 28 55፣ ሁለት 29 46 ና ሁለት 3 ሁለት 0 አምስት ነው ጊዜያቸው። የወንዶቹን ያሸነፈው ዘላለም ባጫ ይባላል። ትውልድ ኢትዮጵያዊ ሲሆን የሚሮጠው ለባህሬን ነው። የወቅቱን ቀዝቃዛና ዝናብ ያልተለየውን አየር ተቋቁሞ በ21441 በአንደኝነት እኩል የገባው ከታደሰ ማሞ ጋር ነው። አስረኛው ኪሎ ሜትር ላይ 30 ከ21 የደረሱት ዘጠኝ አትሌቶች ነበሩ። እነርሱም ሁለቱ ኬንያውያን አሯሯጮች ፖል ቲዮንጊክና ሞስስ ኬሚ፣ ጊልበርት ኪርዋ፣ ሲላስ ቼቦይት፣ ዘላለም ባጫ፣ ታደሰ ማሞ፣ ቤንጃሚን ቢቶክ፣ ሲላ ሊሞንና ሞስስ መንጊች ናቸው ከዚያም አራቱ ቀዳሚዎች ብቻ ቀርተው ገፉ 3 ኪሎ ሜትር ላይ ኪሩዋ ወደ ኋላ ቀረ ዘላለምና ታደሰ ቀጠሉ በዚያው ፍጥነት ሮጠው እኩል በድል አጠናቀቁ ጥሩ ፉክክል ነበር ይህን አለም አቀፉን የፍሎረንስ ኢጣሊያ ማራቶን ዜና በዙ ላብቃና ወደ አዲስ አበባ ልውሰዳችሁ ስለ ትላንቱ የኢትዮጵያ ታላቁ ሩጫ ውድድር የአዲስ አበባው ተባባሪ አዘጋጅ ገዛ አንጽዮን መስቀል ተከታዩን አጠናቅሯል የእግር ኳስ ስፖርት ዜናም ይዟል። መቀጠል ትችላለ ገዛኸኝ። አመሰግናለሁ ሰለሞን። መነሻና መድረሻውን በአዲስ አበባው መስቀል አደባባይ ያደረገው 17ተኛው ታላቁ ሩጫ በኢትዮጵያ የ10 ኪሎ ሜትር የጎዳና ሩጫ 44000 ሰዎችን በማሳተፍ ትናንት ተካሂዷል። ከክለብ ከክልልና በግል ከተሳተፉት በዋና አትሌቶች መካከል በወንዶች ርቀቱን 28 ደቂቃ ከ36 ሰኮንድ በሆነ ጊዜ ያሸነፈው የደቡብ ክልል ተወዳዳሪው አትሌት ሰለሞን ባረጋ ሲሆን በሴቶች ዘርፍ ያሸነፈችው ደግሞ የኢትዮጵያ ንግድ ባንክ አትሌት ዘይነብ ይመር ናት። 32 ደቂቃ ከ30 ሴኮንድ ጊዜ ወስዶባታል። ሁለቱ አሸናፊ አትሌቶች እያንዳንዳቸው የ100 ሺህ ብር ሽልማት አግኝተዋል። ከሁለተኛ እስከ ስምንተኛ ያሉትም እንደየደረጃቸው የገንዘብ ሽልማት ተቋዳሽ ሆነዋል። ከውድድሩ አንድ ቀን ቀደም ብሎም 3500 ህጻናት በየዕድሜ ደረጃቸው ተወዳድረዋል። ይህ በዚህ እንዳለ በታላቁ ሩጫ በመዝናኛው ዘርፍ ለመሳተፍ የተመዘገቡ አርባ አምስትና ሃምሳ ስምንት ዓመት ዕድሜ ያላቸው ሁለቱ ወንዶች በውድድሩ ሂደት ተዝለፍልፈው በመውደቅ ሕይወታቸው ማለፉ አሳዛኙ ዜና ሆኗል። የቀይ መስቀል አምቡላንስ በአቅራቢያው ወደሚገኘው ዘውዲቱ ሆስፒታል ፈጥኖ ቢያደርሳቸውም ሕይወታቸው መትረፍ አልቻለም። የሆስፒታሉ ተረኛ ሜዲካል ዶክተር ሕይወት ታምራት ስለ አሟሟታቸው የሚከተለውም ብለዋል እዚህ በደረሱበት ሰዓት ጓደኞቻቸውና ያው በቅርብ አብሯቸው የነበሩ ሰዎች ይዘዋቸው በመጡ ሰዓት ማግኘት የምንችለው እዚህ ሲደርሱ የነበረው ሁኔታ በደረሱበት ሰዓት ሕይወታቸው እንዳለፈ ነው። ዞሮ ዞሮ እንግዲህ ሩጫው ከጊዜ ወደ ጊዜ ታላቁ ሩጫ ፌመስ እየሆነ ሲመጣ ሁሉም መሳተፉን ሊሆን ይችላል። የሚያየው ግን ከመሳተፍ በፊት ሙሉ አቃውም መጠየቅ ያስፈልጋል። ሙሉ ጤንነት ማወቅ ያስፈልጋል። የታላቁ ሩጫ መስራችና የቦርድ ሰብሳቢ አትሌት ሻለቃ ኃይሌ ገብረስላሴም ሀዘኑን እንዲህ ገልጿል። በቅድሚያ ለሞቱት ተሳታፊዎቻችን የታላቁ ሩጫ በኢትዮጵያ በጣም በጣም ጥልቅ የሆነ ሀዘኑን ይገልጻል። ቤተሰቦቻቸውን መጽናናትን እንገልጻለን። በጣም እኛም በጣም አዝነናል። ያ መሰለ የሚያምር ውድድር መጨረሻ ላይ እንደዚህ አይነት ነገር ሲከሰት ሁሉ ነገር በቃ ባዶ ነው ያስቀረን እኛንም። እነዚህ ሰዎች በውስጣቸው እንግዲህ በእኛ ባህል አይደለም ተመርምሮ ራስን ማወቅ ባህል ስላልሆነ በቃ ደህና ነኝ በሚል ብቻ ታሳቢነት ይሮጣል። እንደዚህ አይነት ደግሞ ሲሆን እንደዚህ አይነት ክስተቶች ይከሰታሉ። በዚህ ምክንያት የመጡ ነገሮች ዋጋ ያስከፍላሉ። ቪኦኤ ስፖርትም ለሟች ቤተሰቦች ጽናቱን እንዲሰጣቸው ተመኝተዋል። በዚሁ ወደ እግር ኳስ ዜና እሸጋግራለሁ። የኢትዮጵያ ፕሪምየር ሊግ አራተኛ ሳምንት ጨዋታዎች በአዲስ አበባና በክልል ከተሞች ተካሂደዋል። ከመቼውም በባሰ የጎል ድርቅ በመጣው የሊጉ አራተኛ ሳምንት ቅዳሜ ዕለት እዚህ አዲስ አበባ ላይ መከላከያ ከአዳማ ከነማ፣ ድሬዳዋ ላይ ድሬ ከነማ ከደደቢት በሁለቱም ግጥሚያ አንድም ግብ ያልተቆጠረበት ባዶ ለባዶ የተጠናቀቀ ጨዋታ ከመሆኑም በተጨማሪ ወልደያ ላይ ወልደያ ከነማ ከፋሲል ከነማ ጋር ያለ ግብ ተለያይተዋል። አዲስ ገቢው ወልዋሎ አዲግራት ዩኒቨርሲቲ እዚህ አዲስ አበባ ላይ ትናንት ኤሌክትሪክን ሶስት ለአንድ ረቶታል። ሌሎች ጨዋታዎችም ተካሂደዋል። የዚሁ ፕሮግራም አካል ዛሬና ነገ በአዲስ አበባና በኤድጋ ዓለም ሁለት ግጥሚያዎች ይካሄዳሉ። ቅዱስ ጊዮርጊስና ኢትዮጵያ ቡና ቀሪ ጨዋታቸውን እንዳጠናቀቁ የደረጃ ሰንጠረዡን የተሟላ ዘገባ እናቀርባለን። የመጨረሻው የእግር ኳስ ዜና ወደ ደቡብ አፍሪካ ይወስደናል የ2017 የአፍሪካ ኮንፌዴሬሽን ዋንጫ ለፍጻሜ የደረሱት የኮንጎ ዴሞክራቲኩ ቴፒ ማዜምቤ ና የደቡብ አፍሪካው ሱፐር ስፖርት ናቸው ሁለቱ የፍጻሜ ተፋላሚዎች የመጀመሪያውን ባለፈው ሳምንት ሙሉም ባሺ ላይ ቴፒ ማዜምቢ ሁለት ለአንድ ማሸነፉን መዘገባችን ይታወሳል ሁለተኛውንና የመልሱንም ጨዋታ በደቡብ አፍሪካ ፕሪቶሪያ ላይ አድርገው ከትላንት ወዲያ ቅዳሜ ማለት ነው ያለ ግብ በማጠናቀቁ የኮንጎ ዴሞክራቲክ ቲፒ ማዜምቤ በአጠቃላይ ውጤት ሁለት ለአንድ አሸናፊ በመሆኑ የአፍሪካ ኮንፌዴሬሽን ትልቁን ዋንጫና ከአንድ ሚሊዮን ዶላር በላይ ሽልማቱን ተቀብሏል። ይኸው ነው በእኔ በኩል ያለው። ሰለሞን አመሰግናለሁ። ገዛኝ ጽዮን መስቀል ነበር ከአዲስ አበባ። በዚሁ እንሰናበታለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰላም፣ ደህና ቆዩ። ስፖርት ሳምንታዊን ስፖርት ነበር የተከታተላችሁት፣ አድማጮች። አሁን ተከታዩ የዚምባብዌ ጉዞ በኢትዮጵያዊው ምሁር አይን ይላል ከ1985 እስከ 1987 ዓ ም በዩኒቨርሲቲ ኦፍ ዚምባብዌ ከዚያም በደቡብ አፍሪካው ዩኒቨርሲቲ ኦፍ ዊትዋስ ራይድ እና በዩናይትድ ስቴትስ ደንቨር ኮሎራዶ ሜትሮፖሊታን ስቴት ዩኒቨርሲቲ የፋይናንስና የሂሳብ አያያዝ ፕሮፌሰር ሆነው ያገለገሉትና አሁንም እየሰሩ ያሉት ፕሮፌሰር ሚንጋ ነጋሽ ዚምባብዌ ባለፉት አርባ ዓመታት ያለፈችበትን ጉዞ ጠቅለል አድርገው ለቪኦኤ አጫውተዋል። ለመሆኑ በነጻነቷ ዘመን ታሸበርቅ የነበረችው ዚምባብዌ ምን ሆነች? ፕሮፌሰር ሚንጋ በፈረንጅ ዘጠና አራት አካባቢ ዩኒቨርሲቲዎች ውስጥ ክርክሮች ይነሳሉ። ሙጋቤን የመቃወም ነገር፣ ዛኑ ፒኤፍን የመቃወም አይነት ነገሮች አልፎ አልፎ ይሰማሉ። በተለይ ከምሁሩ ጋራ እና እንደውም በኋላ ተቃዋሚ ሆነው የወጡት ዩኒቨርሲቲ ኦፍ ዚምባብዌ ውስጥ የነበሩት እንደውም ከህግ ትምህርት ቤት ውስጥ ፖለቲካል ሳይንስ ትምህርት ቤት ውስጥ የነበሩት ሰዎች በአብዛኞቹ ተቃዋሚ ሆነው ሲታዩ አሁን እንደውም አንደኛው ፕሮፌሰር ጆናታን አሁን የከፍተኛ ትምህርት ኮሚሽን የሆነው አሁን ታስሯል አሉ። ሙጋቤ መንግስት ውስጥ ነው ያለው። ሌሎቹ ግን በአብዛኞቹ ግን ወደ ተቃዋሚው ኃይል ነበረ የሄዱት እና ዚምባብዌ ላይ እንግዲህ ያለው ትልቁ ችግር በዛ ጊዜ የለውጥ ግፊቶች ነበሩ እና ሙጋቤም ይበቃቸዋል የሚልም አስተሳሰብ ነበረ። እሳቸውም ደግሞ ቤት እየሰሩ ነበረ። ከሀራሬ አንድ አርባ ኪሎ ሜትር ያህል ውጪ ቤት እየሰሩ ስለነበረ ብዙዎቻችንን ገምት የነበረው የለም። የሰውዬ መንገድ ሊለቁ ነው የሚባልም ነገር ነበር። በሌላ በኩል ደግሞ ያው ሀሜትም ነበረ የቀድሞ ባለቤታቸው ሳሊ ሙጋቤ ከሞቱ በኋላ አሁን ካለችው ሴትዮ ጋር ግንኙነት አላቸው እየተባለ እንዲሁ በሹክሹክታ ይወራ ነበር። ሹክሹክታ የምልክ የዚምባብዌ መንግስት ድሮም ቢሆን በጣም ኃይለኛ መንግስት ነው። ምክንያቱም ከሞዛምቢክ ጋር የነበረው ግጭት ሰርጎ የሚገቡበት አፓርታይድ መንግስትም ደግሞ ሙጋቤን ያስገድላል ተብሎ ይፈራ ስለነበረ በጣም ጸጥታው ከባድ ነው። ግን ያም ሆኖ መናገር ይህን ያህል ብዙ እንትን የሚባልበት አልነበረም። መቶ በመቶ የታፈነበት ሁኔታ አልነበረም። የጸጥታ ክፍሉም በጣም የተፈራ ቢሆንም እንግዲህ ዚምባብዌ ውስጥ እነዚህ የተቃውሞ እንቅስቃሴዎች እየተ በራከቱ መጥተው በኋላ እንደውም የዲሞክራሲ ለውጥ ንቅናቄ ኤምዲሲ ማለት ነው። በቅርቡ በተካሄደ ምርጫ አሸንፎ በነበረበት ጊዜ በመጀመሪያው ዙር ላይ ብዙ ማሳደድ ተፈጽሟል። በዛኑ ፒኤፍ ፓርቲ እና አገር እየጣሉ የወጡ ወደ ደቡብ አፍሪካ የሄዱም ዚምባብያውያን ብዙ ነበር። ወደ አንድ ሚሊዮን የሚሆኑ ደቡብ አፍሪካ ገብተዋል ነው የሚባለው። እና እነሱን እስኪ ማየት የማነጋገር እድል አጋጥሞት ያውቃል? አዎ። በየምክንያቱ እዛ ወይ ስራ ይገናኛለ ወይ ኤሌትሪሽያን ነው ወይ ስራ ላይ ወይ ሱቅ ውስጥ ይሰራሉ ወይ ምግብ ቤት ውስጥ አቅራቢ፣ ሆስተስ ሆነው የሚሰሩበት ሁኔታ ነው ያለው እና ዚምባብዌያችን ማግኘት ደቡብ አፍሪካ ውስጥ የሚገርም ነገር አይደለም። በሁሉ ቦታ ከላይ ጀምሮ እስከታች ድረስ ይገኛሉ። እንግዲህ ምንድነው ዚምባብዌ ላይ የለውጥ ሁኔታ የዲሞክራሲ ሁኔታ በሚፈለግበት ጊዜ ዛኑና ዛፑ የጆሹዋ ንኮሞ ፓርቲ የነበረው ተጣልተው ከነበረ በኋላ እንደገና እርቅ ከተፈጠረ በኋላ ለተወሰነ ጊዜ ቆይቶ እነዚህን ኤምዲሲ ሙቭመንት ፎር ዲሞክራሲን ቼንጅ የሚለው የእነ ሞርጋን ቻንገራይ ንቅናቄ ሲመጣ ሞርጋን ቻንገራይ የሰራተኛ ማህበር መሪ የነበረ ሰውዬ ነው። በፊት ዚምባብዌ ትሬድ ዩኒየን የሚባል ነበር፣ የዛ መሪ ነበረ። ግን እሱ ብዙ ጊዜ ድጋፍ ያገኝ የነበረው ከንደ በሌዎች ደቡብ ላይ ካሉት በነገራችን ላይ ዚምባብዌ ትልቁ ጎሳ ሾና ሲሆን ሁለተኛው ደግሞ እንደበሌ ሲሆን ሌሎቹ ደግሞ ጥቃቅን ጎሳዎች ደግሞ ሌሎች አሉ። እና ብዙ ጊዜ ግጭት የነበረው በእንደበሌዎች እና በሾናዎች አካባቢ ማለትም ይዛኑ እና ዛፑ ነበር ግጭቱ። ያ ጊዜ ካለፈ በኋላ የኤምዲሲ አብዛኛው ድጋፍ አግኝቶ የነበረው ከደቡብ ነው። ምክንያቱም ግጭት በነበረበት ጊዜ ብዙ ሰው በእንደበሌዎች ስለተጎዱ ሞርጋን ቸንጊራይ ወይም ኤምዲሲ ብዙ ድጋፍ ያገኘ የነበረው ከደቡብ እና ከነጮቹ፣ እንዲሁም ከተማረው ቅድም እንዳልኩ ዩኒቨርሲቲ አካባቢ ከነበሩ ሰዎች ነበረ በብዛት ድጋፍ የነበረው እና ወደ ደቡብ አፍሪካ ምርጫዎቹ ብቻ አይደሉም፣ የኢኮኖሚውም ሁኔታ ማይግሬሽኑ፣ ሁልጊዜ የህዝብ ፍልሰቱ ወደ ደቡብ ነበረ ኢኮኖሚው የተሻለ ስለሆነ። በኋላ የፖለቲካ ሁኔታ እየተመሰቃጠለ ሲሄድ እና ኢኮኖሚውም በሚያሳዝን ሁኔታ የተሸረሸረ በሄደው ቁጥር ወደ ታች የሚሄደው የህዝብ ፍልሰት ወደ ደቡብ አፍሪካ፣ ወደ ናሚቢያ፣ ወደ ቦትስዋና የሚሄደው በዓለም ዙሪያ የሚበተነው ዚምባ ዊ በተለይ ደግሞ የተማረው ዚምባብያዊ በመጥፎ ሁኔታ ነው። ዚምባብዌግና ደቡብ አፍሪካ ውስጥ ትልቅ ድምፅ ነው ያለው። ከአንድ ሚሊዮን ብቻ በላይ ሳይሆን በጣም ብዙ ነው የሚገመተው፣ እስከ ሶስት ሚሊዮን ይገመታል። እየተሰደደው ሰው ማለት ነው። እንግዲህ ምንድነው የአፍሪካ ሀገሮች እንደምታውቀው አንዳንድ ጊዜ ድንበር ሲከፈል ታሪክንና ሁኔታዎችን የህዝብን አሰፋፈርም ብዙ ጊዜ ሳይ ስለሆነ አሁን እንደዚህ ይሄ እንደ የዙሉ አንዱ ክፍል ናቸው። አንድ ክላን ነው ያለው። እናም እዛው በኋላ እርስ በርሳቸው ጥል በነበረበት ጊዜ በአስራ ስምንት ሰማንያ ውስጥ አካባቢ ነው ወደ ሰሜን ፈልሰው የተቀመጡት እና በተለይ ደቡቦቹ ዚምባብያንስ እንደ በሌዎቹ ሳውዝ አፍሪካን እንደ ሀገራቸው ነው የሚያዩት። የሚናገሩትም ቋንቋ አንድ ነው እና ብዙዎቹ ደግሞ አናሳ ጎሳዎች አሉ። እነሱ ሁለቱም ቦታ ስለሚኖሩ አንዳንድ ጊዜ በዚምባብዌ እና በሳውዝ አፍሪካዊ መካከል እንደው፣ በማየት ሰውን በጎሳ መክፈል አይቻልም። ፊዚዮሎጂ አንድ ላይ ነው እና እንደውም ምንድን ነው የአፓርታይድ መንግስት ሲያስቸግረው ክትባት ከትብ ነበረ። የክትባት ምልክት ነበረው የሳውዝ አፍሪካውን እና ዚምባብዌውን ለመለያ። ፕሮፌሰር ሚንጋ፣ ከዛ በኋላስ ከዚምባብዌ ከወጡ በኋላ ተመልሰው ያውቃሉ ወደ ሀራሬ? አዎ፣ ለአንድ ጉዳይ በተለይ ሄጅ የነበረ አንድ ወዳጅ የነበረ እና እዚያ ህይወት ስላልነበረ ለቀብሮ ሄጄ ነበር እና እዛ የገጠመኝ አንድ ነገር ምንድን ነው መሰለህ፣ አገሩ ብዙ ለውጥ ሆኖ ነው ያየሁት። ስንት አመት በኋላ ነው የተመለሱት? ከአስር አመት በኋላ አካባቢ ነው። እንዲያውም ከዛ በላይ ነው። ከአስር አመት በላይ ነው። እና ከአስራ ሁለት አመት በኋላ ምናምን ስመለስ ሆቴል ያረፍኩበት ቦታ ምሳዬን መብላት ፈለግኩና እስኪ የምግብ ዝርዝር ያለበትን ስጡኝ አልኳቸው ስል ደቡብ አፍሪካ የሚበላውን አይነት ምግብ ሲመጣ ዋጋው በሚሊዮን ነው የተጻፈው በዚምባብዌ ዶላር እና እንደ ሚሊዮን ከፍዬ ደግሞ ምሳዬን እንዴት በላለው። እስኪ እባክህ በሳውዝ አፍሪካ ያለውን አቅርብልኝ ስለው የዚምባብዌ የኢኮኖሚ ሁኔታ ገንዘቡን በተለይ እንዴት እንደተጫወቱበት በጣም የሚገርም ነው። አዎ ያን ጊዜ በጣም ገሽቦ የነበረ ጊዜ ነው የተመለሱት ማለት ነው። አዎ፣ አዎ ገሽቦ የነበረበት ነው። ከዛ በኋላ እንግዲህ እየተባባሰ እየተባባሰ መጣና ያንን ገንዘብ የዚምባብዌን ዶላር ከመገባ እንትን አውጥታውት ነበረ። ከዛ በኋላ የሳውዝ አፍሪካ አድርገው ነበር። አሁን ደግሞ ዶላር ነው መሰለኝና አዎ ዩኤስ ዶላር ነው ያደረጉት የነበረው፣ እና ኢኮኖሚውም በጣም በሚያሳዝን ሁኔታ ነው የተበላሸው፣ እና ህዝቡ በጣም ችግር ላይ ነው ያለው። በግልጽ የሚታይ ለውጥ ነው የያዩት ማለት ነው። በአስራ ሁለቱ ዓመታት ውስጥ እጅግ በጣም እጅግ በጣም ድሮ እኮ በአንድ ቦታ ላይ ሄደህ ደህና ምግብ ቤት ገብተህ ሃምሳ ስልሳ የዚምባብዌ ዶላር የምትከፍለውን ዛሬ በሚሊዮን ነው ራሱ የሚታተመው ገንዘብ። ይህን ያህል ሚሊዮን ነው የሚልህ። አንድ ቅጠል ነው ያ እና የዛ ዋጋ ቢበዛ አምስት ዶላር ቢሆን ነው ወይም ሁለት ዶላር ቢሆን ነው። እና ገንዘብ እያተሙ በብዛት ተጠቅመዋል። እንግዲህ ያንን ምን ፈጠረው የሚለው ነው ዋናው ነገር ምንድን ነው? የመንግስት ወጪውን ገንዘብ መክፈል ስላልቻለ፣ ወታደሩን መክፈል ስላልቻለ፣ ፀጥታ ክፍሉ መክፈል ስላልቻለ፣ ያው ለጊዜው ያንን መወጣት ስለነበረባቸው ያንን ገንዘብ ነው ያትሙ የነበሩት። ልክ የናዚ ጀርመኒ ላይ ነው እንግዲህ በመጽሐፍ ላይ ተጽፎም እንመለከተው ያን የተፈጠረበት ሙጋቤ ቀድም የመሬትን ጉዳይ መፍትሄ መስጠት ባለመቻላቸው ከዛ በኋላ ደግሞ ከእንግሊዞቹ መጣላታቸው እና ኢኮኖሚ እቀባ መደረጉ ከዛ ጋር በብዛት የተያያዘ ነው። ፕሮፌሰር ሚንጋ ነጋሽን ለጊዜያቸው እናመሰግናለን። አድማጮች አሁን ወደ ተከታዩ የመጨረሻው ቅንብር ለፍ ጤና ዩናይትድ ስቴትስ ኤችአይቪን ለመቆጣጠር ባደረገችው ጥረት ግዙፍ ውጤት ማስመዝገቧ ተገለጠ። ጸረ ኤችአይቪ ኤድስ መድኃኒቶች ለሚያስፈልጋቸው በማዳረስ በኩልም የጎላ ሥራ መከናወኑን የተባበሩት መንግሥታት ድርጅት ጸረ ኤድስ መርሃ ግብር ዩኤን ኤድስ አስታወቀ። የመንግሥታቱ ድርጅት ግብ በመጪዎቹ 12 ዓመታት ውስጥ ዓለም አቀፉን ወረርሽኝ ፍጻሜ ላይ ማድረስ ነው። ይህ ሊደረስበት የሚችል ግብ ይሆን? ዘጋቢያችን ካሮል ፒርሰን ከዓለም ሪሳይንቲስቶች አንዱን አነጋግራለች። ሰልሞን አባተ ለጤና ፕሮግራሙ እንዲህ አዘጋጅቶታል። ኤድስ እንደ ህይወት ፍጻሜ መርዶ ይታይ ከነበረባቸው የሺ ዘጠኝ መቶ ሰባዎቹ መጨረሻ ዓመታት በኢትዮጵያ አቆጣጠር አንስቶ ይህንን ወረርሽኝ ፍጻሜው ላይ ለማድረስ አንቶኒ ፋውቺ እየጣሩ ናቸው። እነሆ ወደ አርባ የሚጠጉ ዓመታት አለፉና ዶክተር ፋውቺ በጽናትና በተስፋ የሚሉት አላቸው። ዛሬ ኤድስን ራሱን ፍጻሜው ላይ ለማድረስ አቅሙና መሳሪያውም እንዳላቸው ይናገራሉ። እጅግ የተዋጣላቸው መድኃኒቶች አሉን ማለቴ ነው። እነዚያ መድኃኒቶች ታዲያ የሚወስዷቸውን ሰዎች ሕይወት ማዳን ብቻ ሳይሆን ቫይረሱ በደም ውስጥ የሚገኝን ሰው የቫይረስ መጠን ሊታይ እስከማይችል ደረጃ ማውረድ መቻላቸው ያ ሰው ቫይረሱን ወደ ሌላ ሰው ማስተላለፍ የማይችልበት ሁኔታ ላይ ለማድረስ አብቅተዋል። በመድኃኒቶች የሚሰጠው ሕክምና አሁን እጅግ የቀለለ እንዲሆን መደረጉን ይናገራሉ የዩናይትድ ስቴትሱ ብሔራዊ የጤና ኢንስቲትዩት ዳይሬክተር በተጨማሪም ኤች አይ ቪ በደማቸው ውስጥ የሌለ ሰዎች እንዳይጋለጡ ማድረግ የሚችልም ትሩቫዳ የሚባለው የመከላከያ መድኃኒት የቫይረሱን መዛመት በመግታት በኩል ቁልፍ ቦታ መያዙንም ፋውቺ አመልክተዋል። በሌላ በኩል ግን የተባበሩት መንግስታት ድርጅት ጸረ ኤድስ መርሃ ግብር ዩኤን ኤድስ እንደሚለው ምንም እንኳን ህክምና ከሚያስፈልገው ሰው ከግማሽ በላይ የሚሆነው በዓለም ዙሪያ አገልግሎቶችና መድኃኒት እያገኘ ቢሆንም ወደ 16 ሚሊዮን የሚሆን ኤች አይ ቪ በደም ውስጥ የሚገኝ ሰው ህክምናም መድኃኒትም እያገኘ አይደለም። የባሰው አሳሳቢ ጉዳይ ግን ከእነዚህ ሰዎች የበዙቱ ኤች አይ ቪ በደማቸው ውስጥ መኖሩንም ስለማያውቁ በቀላሉ እያዛመቱት መቀጠላቸው አይቀርም። ለዚህ መፍትሄው በአንቶኒ ፋውቺ ሐሳብ ወረርሽኙን አስተማማኝ በሆነ ሁኔታ ለመፈጸም የኤችአይቪ ክትባት በእጅጉ ያስፈልገናል። ታይላንድ ውስጥ እየተሞከረ ያለ አንድ የኤችአይቪ ክትባት እስከ 31 ከመቶ በሆነ ደረጃ ስኬታማ መሆኑ እየተሰማ ነው። ይህንን የውጤት መጠን የኩፍኝ ክትባት ካለው የ99 ከመቶ ስኬት ጋር ማነጻጸር ይገባል። ለመሆኑ በእውኑ ያንን ያህል አስተማማኝና ውጤታማ የሚሆን ክትባት ለኤችአይቪ መስራት ይቻል ይሆን? የኤች አይቪን ክትባት በተመለከተ ያንን ያህል የሚሳካልን አይመስለኝም። ነገር ግን የ50 ወይም የ55 ወይም ግፋቢል የ60 ከመቶ ውጤት የሚኖረው ክትባት ቢኖረን እንኳ በሌሎቹ አካባቢዎች ያሉንን የተራመዱ ግኝቶች እየተጠቀምን የኤድስን ወረርሽኝ ስፋትና አድማስ ዛሬ ከሚገኝበት ሁኔታ መቀልበስና መፈጸም እንደምንችል ግን አምናለሁ። ሌላም ደቡብ አፍሪካ ውስጥ ሙከራ ላይ ያለ ክትባት አለ። የዚያ ሙከራ ውጤት ለጊዜው ምን ሊሆን እንደሚችል ያለበትም ደረጃ አልተገለጸም። ኤች አይ ቪን ለመፋለም ጉዳይ ትርጉም ያለው አስተዋጽኦ ይኖረው ይሆን መናገር አይቻልም። ዛሬ ዋናው ቁም ነገር ግን ብዙ ሰው ምርመራ ማድረግ አለበት። እናም የጤና አገልግሎት ተጠቃሚ ሊሆን ይገባል። ባለፉት 17 ዓመታት ከሳሐራ በስተደቡብ ባለችው አፍሪካ የኤች አይ ቪ መተላለፍ መጠን በግማሽ መቀነሱን ዩኤን ኤድስ አስታውቋል። ይህ መጠን በምስራቅ አውሮፓና በማዕከላዊ እስያ የሚያሳየው ቁጥር የተገላቢጦሹን ነው። ኤች አይ ቪ በከፍተኛ መጠን እያንሰራራና እየሰፋ ነው። ዩኤን ኤድስ በሚጠቅሳቸው በእነዚህ ሀገሮች ውስጥ ባለፉት ጥቂት ዓመታት የኤች አይ ቪ ስርጭት በስድሳ ከመቶ አሻቅቧል። እንግዲህ የኤድስን ወረርሽኝ የመፈጸም ነገር በጤና ኢንስቲትዩቱ ዳይሬክተር አንቶኒ ፋውቺ እና በመንግሥታቱ ድርጅት መርሃ ግብር ዩኤን ኤድስ እምነት በዓለም አቀፉ ማኅበረሰብ እጅ ውስጥ ያለ ብያኔ ነው። ያንን ግብ ለመጨበጥ ምን ያህል ገንዘብና ጉልበት ይመድብና ያፈስ ሲሆን ለኤድስ ፍጻሜ የቀሩት ዐሥራ ሁለት ዓመታት ናቸው። የዘላቂ ልማት ግቦች ግብ ቁጥር 3 አድማጮች ለምሽቱ ያዝነው በዚያው አበቃ። ነገ እንመለሳለን። ደና ትግርኛ ስርጭት ይቀጥላል። ደና ደሩ